ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ።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 ሰላም፣ ሰላም ጤና ይስጥልኝ የተከበራችሁ አድማጮቻችን። ከዚህ ከዋሽንግተን ዲሲ በቀጣይ የሚተላለፍላችሁ ገበኝነ ቪኦኤ የአርቡ ገበኝነ ሚውዚክ ፕሮግራማችን ተጀምሯል። ማስተናገዳችሁ ዲጄ ፋቱ ነኝ። እንግዲህ በዛሬው ፕሮግራማችን ላይ እንግዳ አለን። ካለፈ ሳምንት የቀጠለ ነው። የኢትዮ ሂፕ ሆፖችን ነው የምንሰማው። እንግዲህ አብረን እንቆያለን። እንግዲህ ደግሞ መስመር ላይ አለ። ሀሎ፣ ጤና ይስጥልኝ። ወደ እንዴት ነው? እንዴት ነው? አምግድ አምግድ እንዴት ነህ? እንኳን ደህና መጣህ ወደ ጋቢና ሾው። እንኳን ሰላም ቆየኝ። ሰላም ነው። ሰላም ሰላም ነው። እስቲ ራስን አስተዋወቅ ለአድማጮቻችን ምንም አላልኳቸው። እሺ፣ ስሜ ሲያምረኝ ተሾመ ይባላል ወይ ደግሞ በመድረክ ስሜ ኤምሲ ሲያምረኝ ይባላለው። ሂፕሆፕ እና አር ኤን ቢ ላይ እሰራለው። በተጨማሪም ያው ፊልምም እሰራለሁ። ሁለገብ ሁለገብ አርቲስት ማልቲ ታለንትድ ማለት ነው ይዳይያስኬዳልሊሽ ዘመኖችን በጣም ሰዎች እየወደደልህ ነው። በተለይ ሆበል ሆበል የሚለው ተነስተነሽ የሚለው ታንኪዩ፣ በጣም አመሰግናለሁ። ምንድን ነው ሀሳቡ? እሱን እንጋብዘዋለን ከዚህ በማስከተል እና ከዛ ተመልሰን እናወራለን። ግን ስለ እሱ ሙዚቃ ንገረን እስኪ። አዎ እንግዲህ ያው ከዚህ በፊት አንተም እዚህ ያለህ እንደምታውቀው እንሰራ የነበረው ሙዚቃዎች በእንግሊዝኛ ሆኖ በቃ ሀንድረድ ፐርሰንት ኮፒ አድርገ ነው። የዌስተርኑ ሙዚቃዎች ብቻ ነበረ ኮፒ አድርገን የምንሰራ የነበረው እና አሁን ወደ ራሴ ከለር መጥቼ ነው በአማርኛ የአማርኛ ቢት ያለው ፍሌቨሩ ማሲንቆሙ ያለው እና ሜሴጁም ደግሞ ኢትዮጵያዊ የሆነ ሙዚቃ ለመስራት አስቤ ነበር እና ከገጣሚ ጋር ተመካክረን የአዲስ ነገር ሰውን የሚስብ ስራ ብዬ ነው አስቤ የሰራሁት ማለት ነው። የሌላ ዜጎችም ሲሰሙ ባለፈው ሳምንት ከፍቼው ነበርና ሰዎች በጣም ተመችሷቸው ነበር። ቤቱ ማን ነው ሙዚቃውን የሰራልህ? እንደዚህ ከሆነ ጥሩ ነው። ማነው ፕሮዲስ ያደረገልህ ግጥሞቹን፣ የሰራልህ፣ ዜማውን የሰራልህ? ግጥሙን ዳዊት ይርጉ ይባላል። ያልበሜን ኦልሞስት ሁሉንም ማለት ይቻላል፣ ግጥሙን የሰራልኝ ከዜማው ጋር። ሙዚቃ ቅንብሩን፣ ማስተሪንጉን፣ ሌላው ሁሉን ነገር ደግሞ የሰራልኝ ኬንያለን ነው። ኬንያለን የሚታቀው የሚታታው ሰው ከሆነ እሱን የሰራልኝ መሀል መሀል ላይ አንዳንድ ሰዎች አሉ። እንደ ትእዛዙ ሙላት ማሲንቆ ክራር ምናምን የተጫወቱልኝ ልጆች አሉ አልበሙ ላይ በጣም አሪፍ። እሱን ጋብዘን እስኪ እንመለሳለን። ምን ይመስላል? ደስ ይለኛል፣ በጣም ደስ ይለኛል። በቃ እንጋብዛቸውና ደግሞ ተመልሰን ስለ ኢትዮ ሂፕ ሆፑ እንዴት እንደጀመርክ እና ነገሮችን እናወራለን። ደስ ይለኛል። እሺ ቴንክ ዩ። ባህል ታደሰ ቀሚሱ ታሸልበሽ ጭበራሽ ይታይስክበሽ ተውበሽ ታደስባሪቲ ወጭና ሜሽስቢ ገስግሰ ተበቅሎ ፈረስ ሳንቀን ለቶሎ ድረስ ውቤ በረሃ ወርደን ካራዳ ጠጁ ሚሞላ ጠላው ይቀዳ የምን መሽኮርመን የምን መቅደርደር ዋንጫው ይነሳ ሁሉም ይጨፍር፣ ግብር ይጠራ ይጣል ፍሪዳ፣ አንድም እንዳይቀር ዘመድ ወይ ባዳ። የታል ግራዝማች ፊታውራሪ፣ የወንዶች ቁና የጦሩ መሪ። ተነስ ተነሽ ተነስ ተነሽ፣ በርኖሱን ጃኖን ልበስ፣ ያገሬ ባህል ታደስ፣ ቀሚሱን ኩታሽ ልበሽ ችፐራሽ

Tennis, Tennis, Tennis, Tennis, Pernos,

የእሱን ሙዚቃዎች እና ደግሞ የሚወዳቸው ሙዚቃዎች እየቀላቀልን እያስደመጥናችሁ ነው። አስተያየቶቻችሁ ካሉ በፌስቡክ ፔጃችን ላይ ቪኦኤ አማሪክ ከስር ብትሰውልን ሼር አድርጌዋሉ አሁን ሊንኩን በጣም ደስ ይለናል። ሲያምረኛለ አለው አለው ፋርሱ ወደ ሂፕሆፕ እንዴት ገባ? ሂፕሆፕ እንዴት ማለት ወንደዛ ወደ ተሳብክ? የሂፕሆፕ ሙዚቃን እንግዲህ የተሳብኩት በፊት ጀምሮ አዳምጠው የነበረው ሙዚቃም ሂፕሀፕ ስለነበረ ልጅ እያለሁኝ ጀምሮ በዛ ነው ታስቤ የገባሁት። እና በዛ ጊዜ የነበረው ዲጄ ካስታወስከው ዲጄ አኗር ወይም ደግሞ ብሮክሊን ፕሮዳክሽን የሚባል ነበረ ልጅ፣ እሱ ለምን እንደዚህ አትሞክርም ይለኛል። የሂፕሀፕ ኢንስትሩመንቶቹን ይሰጠኛል። በእነዚህ ነገሮች ላይ ለምን መስራት አትሞክርም ብሎኝ የድሮ የፓፍ ዳዲን አልበም ሚሲንግ የሚለውን ዘፈን አጥምቼ በሌላ ኢንስትሩመንት አድርጌ ነው መጀመሪያ መድረክ ላይ ሊሴ ትምህርት ቤት ወጥቼ የሰራሁት። እና የሰውን ተቀባይነት ሳየው ጥሩ ነው አልኩና ያው ዋይና ስለማልቀጥልበትም እኔም ውስጥ ያለ ነገር ነው ብዬ ጀመርኩ እልሃለሁ። አይ ከዛ በኋላ ያለው ጉዞ እንዴት ነበር? ያው ያስቸግራል። እኔም አውቀዋለሁ ግን ያው ኢትዮጵያ ውስጥ ሂፓፕ አሁን አሁን ጥሩ ጥሩ ጥሩ ደረጃ ላይ ደርሷል። አሁን ጥሩ ነው። አዎ እንዴ ነበር? ያን ጊዜ እንግዲህ በጣም በጣም ይከብድ ነበር። እንዲሁም ለቃ ከሰው መሀል ሁሉ ብርጭቆ ሊወረወረብ ይችላል። ምክንያቱም ቀጥታ ሰው የሚተረጎመ ምንድን ነው የወስተር ነው ነው ገባ ስለ ድራግ፣ ስለ ገንዘብ፣ ስለ ልብስ፣ ስለ ሴት ምናም ብቻ የሚወራ ነገር ነው እና ወደ እሱን ቀጥታ ያመጣ መስሏቸው እናንተ እንዳሁም ባህል ታቆሽ ይሉን ነበረ እና እኛም ያን ጊዜ በእንግሊዝኛ ሲሆን የምንሰራ የነበረው የሰው ተቀባይነት በጣም ይከብድ ነበር። በጣም ወዘ ሎንግ እዚህ ደረጃ ለመድረስ እና ያው መስራች እንደመሆናችንም መጠን ደግሞ በጣም ብዙ ለፍተናል። ብዙ ሳክሪፋይስ አድርገናል። እንትን ግን ነው እኮ ላይክ ሂፓፕ የተመሰረተው በአመፅ ላይ ነው። ሲጀመርም አመፅ አለው። የተለያዩ ነገሮች አሉ። እንዴት ነው አንተ ሂፓፕን የምታየው? ማለት ሰዎች እንደዚህ አይነት ነገር ቢያነሱ እውነት አለው፣ እውነት አለው በተወሰነ መንገድ ግን እንዴት ነው ይህንን ነገር ወስደህ፣ ጥበብን ወስደህ፣ አርትን ወስደህ የእነሱን አምጥታ የምትሰራ ከሆነ ምንም ለውጥ የለውም። ገባህ? ያንተም ካልቸር አይደለም ያን ነገር አምጥተህ እንደዛ መስራት። ምክንያቱም ሰርድ ወርልድ ውስጥ ቁጭ ብለህ መኪና አለኝ ልብስ አለኝ ምን አለኝ ለማለት ራሱ አያስኬድም። ገና በደንብ ቀጥ ብለህ ሰዓት፣ ቆም የማይሆን ነገር ማውራት ይከብዳል፣ ከበድ ይላል። እና አሁን አሁን ግን እንዴት ነው ወደ አማርኛውም መጣን እንግሊዝኛውም ደግሞ ሲሆን ና በእንግሊዝኛው ራሱ ጥሩ ሜሴጆችን መናገር ስለ ሀገር ሴቶች፣ ስለ ሀገር ካልቸር፣ አለባበሳችን፣ አበላላችን ልዩ የሚያደርገን ፖይንቶች እያነሳ ነጥቦቻችን እያነሳን በእንግሊዝኛም ቢሆን መግለጽ ይቻላል። ከዛም በተጨማሪ ደግሞ በአማርኛ ሲሆን ደግሞ በደንብ ሁሉም ሰው የሚገባው ና ቶሎም ተቀባይነት እንዲኖረው ይሆናል ማለት ነው። እውነት ነው። ስለዚህ ይህንን በማስመልከት እንግዲህ አንድ ሙዚቃ እንጋብዛ ደግሞ ወደ ውጪዎቹ እንምጣና ቅድም የመረጥ ሙዚቃ አለ እንደመረጥኩ እሱ ሙዚቃ ደስ ይለኛል። ምክንያቱም እሱ ሙዚቃ የመረጥኩት ምንድን ነው የውጭ ሂፕ ሆፕ አርቲስቶች እናንተ ጋር ያሉት ልበለ እነሱ አሁን ወደ አፍሪካ ካሉ ጋር ከእነሱ ጋር መርጅ እያደረጉ መስራት ጀምረዋል። እና እንግዲህ እድሉ ወደኛም እንግዲህ ይመጣል የሚል ተስፋ ስላለኝ እስኪ በዚህ አጋጣሚ እሱ ሙዚቃ እንድጋብዝል መፈልጌ ነው። በጣም አሪፍ። እሱ ሙዚቃ እንጋብዝላለን። ፍሬንች ሞንታና ፊቸሪንግ ስዌይ ስዌይ አንፎርጌ ተብሪ ይሰኛል ሙዚቃው። ቪዲዮ የተቀረጸው ኡጋንዳ ነው። እንግዲህ ሲያምሬን ጋብዟቸዋል። እንመለሳለን። አንፎርጌተብል ያደመጣችሁት ሙዚቃ ፍሬንች መንታና እና ስዌሊ ነበሩ። ሲያምረኝ ተሾሙ ወይም ኤምሲ ሲያምረኝ ነው የመረጠላችሁ ማስተናገዳችሁ። ዲጂ ፋትሬኝ ዛሬ ኢትዮ ሂፕሆፕ እና የዚህ ሀገርን ሂፕሆፕ እየቀላቀል እናደምጣለን። ሲያምረኝ ከኢትዮጵያ ከአዲስ አበባ ቀጥታ መስመር ላይ ያለ ሲያምረኝ አለህ? አለው አለው ፋሱ አሪፍ አድመጥን ግብዣህን ሰዎች የወደዱት ይመስለኛል አሪፍ ሙዚቃ ነው በጣም ተወዷል ሙዚቃ በኮላቦሬሽን ላይ ብናወራ ኮላቦሬት አድርገህ የሰራሃቸው ሙዚቀኞች አሉ አልበሜ ላይ አልበሜ ላይ ያው ከራሱ ከኬንያ ልንክ አቀናባሪ ጋር የሰራሁት ሙዚቃ አለ ፍቅር ሰላም የሚባል ሌላ ደግሞ ከሳሚ ካሳ ጋር የሰራሁት ሙዚቃ አለ ተመለሽ ሙዚቃ አለ በጣም ቆንጆ ሙዚቃ ነው እንደውም እሱን ወደ በኋላም ለአድማጮች ልትጋብዝ ደስ ይለኛል። አዘጋጅተዋል ከዚህ በፊትም ብዙም ሌላ የሰራኋቸው አንድ አስራ ስምንት ምናምን የሆኑ ትራኮች አሉ ከብዙ ሰዎች ጋር እንደውም ክሊፑንም ካየው ከዘለቀ ጋር የነበረዋለ ዘለቀ ገሰሰ ጋር፣ ቤቲጂ በጣም ብዙ ሰዎች ጋር ነው እንደውም ኮላቦሬት አድርግ የሰራትና እሱን እንደ ሰከንድ አልበም የተዘጋጀም አለ። እዚህ አልበም ላይም እነዚህ የተሳተፉ አሉ እልሃለሁ። በጣም አሪፍ እሱ ሙዚቃ እንጋብዛቸዋል ደስ ይለኛል ተመልሰን ከሳሚ እሺ ሳሚም ከሳሚ ጋር አብራችሁን የጀመራችሁት ሄሳሚ ከሳሚ ጋር ሌላ ግሩፕ ነበረ መጀመሪያ ማድቦይስ ካምፕ የሚባል ግሩፕ ነበረን ድሮ ከዛ ግሩፕ ወጣንና ሀበሻ ፌኖሚናል በኒው ሀበሻ ፌኖሚናል ተባልን ሳም ጎድ እኔ ምክረ ኖብል የሚባልና ሳሚ ካሳሆነን አምስት ሆነን የመሰረት ነው ግሩፕ ነበረ። እንደውም ሲዲም ያን ጊዜ ሆያ ሆይ የሚል ሲዲ አውጥተን ነበረ። ኦጂቦን ሬከርድስ ያሳተመልን እዛው አሜሪካ ታትሞ እዛው የተሸጠ እግር ኳስ ላይ የተሸጠ ሲዲም ነበረን። እንደውምዝኛ እና ያኔ ጉር ተብሎ ነበር ሻሻ አስራው ግማሹ ምናምን ኤብሪባዲ ላይክ እና አሪፍ ነበር። አሪፍ ጊዜ ነበረ። አሁንም ጥሩ ነው ያለው እንደውም በደንብ አድርጓል አሉም ድረስ መስራት ደርሳቸዋል። እና በጣም ደስ የሚል ነው እሱ። ሙዚቃንና ጋብዝና ደግሞ ተመልሰን እንመጣለን። ሙዚቆቹ እንዲሰማቸው ብለን ነው እኛ ከምንለፈልፍባቸው። እስቲ ስሙ ሙዚቆች። ተመለሽ ነው አይደል? ያልገኝ ርእሱ ተመለሽ ከሳሚ ካሳ ጋር Gegnas kit mechi, eski tajš, unetuski tajš, and I shashimuchi, es kit mechi, ununight as bebe to leshi, it takes high, baby yit and the and so yeah <trained> <ícios> <for> <purposelyHihei> that can a i'm ain't nobody know till she's gone this shit disappears like payphones pay Thought I would have miss you, I was dead wrong Sweet like sugar, but she has strong I don't wanna miss you like a deadline uh. That's why I wanna book it like an deadline. airline Reason why I act like everything fine I just wanna see you every day, it's about time She said she wanna leave just because I be mad at her like Eminem does I know she countin' on me like census Skip it on the DL, not create a buzz Cause she came a long way to see me I know I try to hide it, but she reads me. me. I miss you like no other, just believe me. Till you come around like a buffalo on my CD. You need to get on Time, me time, that flash. All the time. Then it's a thing. Then it's a challenge. The things I do. You at this shot. All the time. I'm team picture. I'm cheap, picture. You know. Like I'm bullish. Betraying me.

ማ አድማጮቻችን፣ ተመለስክ አይደል የምታለም እንትን ጋቢና ቪኦኤ ከዚህ ከዋሽንግተን ዲሲ አሜሪካን ድምፅ ሬዲዮ ሬዲዮ የሚተላለፍላችሁ ነው። ዛሬ ሲያምረኝ አብሮናል ከኢትዮጵያ አዲስ አበባ ይሄ ላይ የቀረችው ልጅ ማናት? እሱ እንዲል በዘፈን ቢያልፍ ይሻላል። እንደዚህ መልዕክቱ ከውጪ ወደ እንትን ይላል። ያምራል አዲስ። በአሁኑ ሰዓት ማን ነው ላይክ ሂፕ ሆፕ በደንብ የሚደመጥ ኢትዮጵያ ውስጥ? ብዙ አዳቂ አለው። በቃ ይህ ሙዚቃ በየ ቦታ ውስጥ ሄድ የምትሰማው ላይክ ከውጭ እዚሁ ሀገር ያለ አርቲስት ነው የምትለኝ? ከውጭ ያለ ከውጭ አርቲስት ከዚህ ከውጭ አሁን አሁን በጣም እንደው የአፍሪካኖቹ በጣም እንትን እያለ ነው የመጣ ፖፑላር እየሆነ መጥቷል። የአፍሪካኖች ሙዚቃ ማለት ነው፣ የመዳቪዶ ዊዝኪድ ምናምን እነሱ ነገር በጣም እዚህ እንትን እየሆኑ ነው፣ ፖፑላር ናቸው። አፍሮ ቢቶች ማለት ነው። ከውጭ ካልከኝ ግን ድሬክ በጣም እዚህ ሀገር በደንብ ነው የሚደመጠው። ድሬክ ው ደ ዊኬንድ፣ በቃ እነሱ ቶ በጣም ነው የሚደመጠው፣ ኬንድሪክ ለማር ድሬክ ከዊኬንድ ሌላ ማን አለ? አሁን ስትጠይቀኝ እንዲህ ይጠፋኛል እንጂ የእነሱ ሙዚቃ አሁን በደንብ ይደመጣል። ዋው፣ እንደዚህ የውጭ ሀገር አርቲስቶች ሲመጡ ላይክ፣ አሁን የዳቪዶ ኮንሰርት ላይ ሰርተ ነበር መሰለኝ። አሁን ቅርብ ቀን ነው የደመን ማርሊ። የደመን ማርሊ ማለት ያው፣ የደመን ማርሊ ላይ ምን አየህ? ምን ምን አገኘህ? ላይክ ምን ቀሰም ላይ አሮኖ ላይ እንዴት ነው ያየኸው? ወ ወዘ ኤክስፔሪንስ እንግዲህ አሁን የተማርኩት ነገር ቢኖር ምንድን ነው መጀመሪያ ሳውንድ ቼክ እናድርግ ብለው ጠዋት ነው የጀመሩት እና አምስት ሰዓት የሚያክል ሰዓት ነው ሳውንድ ቼክ ሲያደርጉ የነበሩት እነሱ እና ቀጥሎ የእኛ ባንድ ሲገባ እንዲሁም አንድ አርባ ደቂቃ ነው ሳውንድ ቼክ አድርገህ ነው። እነሱ ግን ኤቭሪቲንግ በቃ ዲቴል ነው ቼክ የሚያደርጉት። ሳውንድ ሲያደርጉ መድረክ ላይ መድረክ ኮንትሮል አደራረጋቸው፣ መድረክ አያያዛቸው በቃ በጣም በጣም ነው የሚያስደነግጠህ እና እኛ እንዲያውም ገና ብዙ መስራት እንዳለብን ነው የሚያሳየው። አይን በጣም ይፈጋሉ ይሰራሉ። ለዛ መሰለኝ ዲፍረንሱም የመጣው አፍሪካኖቹም፣ አይ ቲንክ እንደዚህ ይመስሉኛል በደንብ ይሰራሉ። አዎ አፍሪካኖቹን እንኳን ስታይ ለነገሩ ያው ደመን ማለት ኢንተርናሽናል አርቲስትም ስለሆነ ገባ በጣም ቱርም ብዙ ቦታም ስለሚሰራ ኦልሬዲ ኤክስፔሪንሱም ስላለውም ነው። የሌሎችን አሁን የዳቪዶን በጣም ጥሩ ነበር የሰራ የነበረው ግን አንዳንድ ነገር ሚስት ታደርጋለህ ገባ ወይ መድረክ ላይ የሚደንስ ደናሽ ይዘው አልመጡም በባንድ አይደለም በዲጄ ነው የተሰራው እና የሆነ ነገር ሚስ ታደረጋለን የምታየው ነገር ላይ ማለት ነው። እዛው ስቴጁ ላይ የደመን ማሊ ግን ሁሉ ነገር የተሟላ ነው። ከመደናሾቹ ምን ኳይሮቹ ትላለህ ምን በቃ ሁሉ ነገር ባንዲራ ይዞ የሚቆመው ሰውዬ አለ ምናምን፣ መድረኩ ሙሉ ነው በቃ በጣም ያምር ነበረ። እና ያን ነገር የእኛም አርቲስቶች እንደዛ መድረክን ሙሉ አድርጎ መስራትን ኤክስፒሪየንሱን ብንቀስም እና ከውጮቹ ተምረን ወደ ሀገራችን ብናመጣው ደስ ይለኛል። አይ መስራት ነው የሚያዋጣ። እውነት ነው። ስራ ያውጣ ይባላል። ፊውቸር እንዴት ነው ይደመጣል? ምን አልከኝ? ፊውቸር የሚባለው ዘፋኝ ይደመጣል? ፊውቸር? አዎ፣ አሁን አየህ እንደሱ ስጣላለኝ። ፊውቸር፣ ሚጎስ እነሱ እነሱ በደንብ ይደመጣል። ይገርምሃል። እስኪ እናሰማቸው። ምን አስከውት የሚወጣ ሙዚቃ እንደ ድሮም አይደለም። ገባ አሁን ወዲያው ኦንላይን ሰውም እዚህ ወዲያው በነጋታው እንደወጣ አዲስ ሙዚቃ እዚህ ይሰማል። በጣም አሪፍ። በተከታታይ እናሰማቸው እስኪ። ሚጎስ ና Uh, feature and Thank you. I I'm going to bust move. 33 chains, Ocean now, cruising big scam, big fun. Tie god, that's a liability, big yeah. fun. Uh. Hit the gap, game. Yeah. Boosting my adrenaline, big fun. Purchase it, yeah. Molly Percoces, big fun. Purchase it, yeah. Molly Percoces, big the Replicate, yeah. Gotta replicate, game, game. Chase the shit, yeah. Never chase a beat, fun. Mask on, game. Yeah. The yeah. mask copper, big fun. Mask on, game. Photo maybe. I drive anything. Yeah. Buy my rings. Yeah. Make them go insane. Yeah. Told me a not the same word. Mama 175 same color T shirt. White mama told me a Not the same word. Mama 175 same color T shirt yeah. Yo yo popping with a pocket full of cottage yeah. Whoa, chemo, stop it, chopper, aim it at your noggin', yeah. had, had to cut the out it in the I had the chopping pocket watchin', so I gotta keep the walkie neck. <laughs> Water, faucet, water, mock it, birds mock it, and pint stocking. Hey. Next, keep that neck wrist on hockey, hockey wrist on rocky, rocky. ladder, ladder, copy. Huh. Name someone can stop me, no one to <laughs> call me poppy. Huh. Saatchi that's my hobby, Saatchi. Scotty on the moon, pocket, rock it from a wildin' One off in the chamber, ain't no need for me to cock it. Uh uh, go. The dropping when that Draco get the poppin' all i want is cottage, roll up, cigar, full of broccoli, cookie, no check, one out cash. I don't do deposit, uh-uh. Cross the border, from the tropics. I'ma get that bag and go. Ain't no doubt about it, yeah. I'ma feed my family. Ain't no way around it, family. Ain't go never let up. gossip show my talent, show sure. young, young with the hammer, working with the hammer. Talking country, grandma, straight out North Atlanta, now side. Young, young, popping with a pocket full of. Whoa, Kimo, Sabit, chopper, I'm itching, not it. Had the cut the added dinner, chopper, head the chop it. Scook it pocket watching, so I gotta kick the rocket. Mama told me, uh, not the sell word. Mama 175 colored t shirt. White Mama told me, uh, not the sell word. Mama 175 Colored T-shirt. Hey, hey, Mokville. Mokville is having fun. And Mokville the ball camera, Anthony Prodissory. እዚህ ሀገር ነው የተወለደው ግን ኦሪጂኑ ሱማሌ ነው። በቃ የሚጎት አድናቂ ነው ሂ ወዝ ላይክ አለናሰማኝ ቲሸርት ብሎ እያብራራልኝ ነበረ። ኤኒዌይስ አሪፍ ጊዜ ነው ያሳለፍ ነው። ምንድን ነው የሲያምረኝ። አሁን የመጨረሻው ሀሳብ፣ ወደፊት ምን እያሰብክ ነው? ላይክ ወስ ኮሚንግ ወስ ኮኪን። የእኔ ሀሳብ እንግዲህ አሁን አልበሜ ነው የለቀኩበት፣ ሰአት ጥሩም ሰአት አልነበረም እዚህ ኮማንድ ፖስት ምናምን ተብሎ ብዙ ትንሽ ግርግር ነበረና ሲዲ ሪሊስ ፓርቲ ላዘጋጅ አስቤ ነበረ። በዛ ምክንያትም ትንሽ ተስተጓጉሎብኛል እና አሁን ሲዲ ሪሊስ ፓርቲ ማድረግ አለው ብያለው፣ ከዛ ቱር ጀምራለው የሚል ሀሳብ አለኝ። አሁን እያናገርኳቸው አንዳንድ ካምፓኒዎች ጋር እየተነጋገርኩኝ ነው። እንደዛ ለመስራት አስቤ ያለው። በጣም አሪፍ እንግዲህ፣ መልካሙን እንመኝላለን። እኛም ደግሞ እንደግፋለን፣ እንደግፋለን እንግዲህ አንድ ሙዚቃ ነው የቀረው። እሱን ያንተ ሙዚቃ እንጋብዝ። እሺ ካል በሚላይ እንግዲህ ሁለት ቁጥርን የምትናፈቅ የሚለውን ዘፈን ለአባሶት ጋብዝልኝ። በጣም ደስ ይለኛል። እሱን ሙዚቃን እንጋብዛለን እንግዲህ ስለሰጠን እስከ እኛ ጋር ስለነበርክ በጣም እናመሰግናለን። እንግዲህ ይመድብል ስለሰጣኝ ከልብ አመሰግናለሁ። የምታመሰግነው ሰው አለ? የምታመሰግነው ሰው የማመሰግነው እንግዲህ ካንተ ራሱ ልጀምር። ምክንያቱም በፊት ሙዚቃ ስንጀምር ከጎናችን ሆነ ብዙ ነገር ትረዳል ነበረ። ዲጄዚ ነበረ፣ ዲጄ ኪን አኗር፣ ብሮክሊን ፕሮዳክሽን፣ ሰይቱ ፋንታሁን ብርሃኑ፣ ድጋፊ በጣም ብዙ ሰው ያን ጊዜ ይረግዙ የነበሩ ሰዎች ነበሩ እና እነሱን ሁሉ አመሰግን እፈልጋለሁ። ሌላው ለአድናቂዎቼ፣ ሁልጊዜም በእኔ ተስፋ ለማይቆርጡት አድናቂዎቼ ፍሮም ደይ ዋን ይባላል። ሰፖርት ሲያደርጉ ለነበሩት አድናቂዎች ከልብ አመሰግናለሁ። እንዲሁም ቤተሰቦችን፣ ጓደኞችን እዚህ ሁሉ ጉዞ ላይ አብሮኝ ስለነበሩ እነሱንም አመሰግን እወዳለሁ። ሻራውት በቃ ደርሷችኋል። በያሉበት እንግዲህ እኛም ጨርሰናል ፕሮግራማችን። እናመሰግናለን ስላዳመጣችሁን። ሲያምረኝ ነበር አብሮኝ የምትናፈቅ ሙዚቃ በመጋበዝ ፕሮግራማችን እንጨርሳለን። መልካም ቅዳሜና እሑድ

ወዳጀቴ ባባ ምትናፈቅ ጧት ማታ አለሜ ናት የኔ ደስታ ወድሻለሁ ለዘላለም አንቺም የሚበልጥ ሚደርስ የለም። ምትናፈቅ ጧት ማታ አለሜ ናት የኔ ደስታ ወድሻለሁ ለዘላ

I what's my time you need a start, with the shallow, the what's my time shallow, እንደ ናርዶ ሽቶ እንደ ፈዋጅ ጸበል ማነው ያልተመኛት የኔናት የማይል የትም ዞራ ውላ ስንትም መለስ ድንገት ያጣል መሸሸጊያ፣ አይኔን ይገባበት ማለምን ይላታል። ማናለ ጠያቂ፣ የቱ ሽማግሌ፣ የትኛው አዋቂ፣ እንዳሻትሙ ነው ቀልቧ እንደፈቀደው እንደ ወጣች ብትቀር Yeah, need a star. Where do you shallow? Let's say I'm